ከድንበር የለሽ የጋዜጠኞች ተሟጋች ድርጅት የዓመቱ ምርጥ ጦማሪ ሽልማት የተበረከተላቸው የዞን ዘጠኝ ጦማሪያን አባል ዘላለም ክብረት ከአገር እንዳይወጣ ታግዷል። ጦማሪያኑ ህዳር 8 ቀን 28 ዓ ም ባወጡት መግለጫ ዘላለም ክብረት በሽልማት ፕሮግራሙ ለመሳተፍ ወደ ፈረንሳይ ለመጓዝ ቦሌ አየር ማረፊያ ቢገኝም ባልታወቀ ምክንያት ከሀገር መውጣት ተከልክሎ ፓስፖርቱን ተቀምቷል ሲሉ አስታውቀዋል። በውሳኔው ተደናግጠናል ያሉት በድንበር የለሽ የጋዜጠኞች ተሟጋች ድርጅት የአፍሪቃ ክፍል ኃላፊዋ ክሊያ ካህን ከጸጥታ ኃይሎች ሰዎች የተሰጠ አሳማኝ ምክንያት አለመኖሩን ይናገራሉ። የሰጡት አንዳች አሳማኝ ምክንያት የለም። ከዞን ዘጠኝ የድረገጽ ጸሐፍት ጋር ታስረ ስለነበር መጓዝ አትችልም ብቻ ነው ያሉት። እስካሁን ድረስ ዘላለም ፓስፖርቱ አልተመለሰለትም። ነገር ግን ወደ ፖሊስ በመሄድ ያመለከተ ሲሆን ምርመራ እንደሚደረግ ተነግሮታል። ነገር ግን በምን ምክንያት ከጉዞ እንደተከለከለ አንዳችም ምክንያት አልተሰጠውም። ከአንድ ዓመት ከሁለት ወር እስከ አንድ ዓመት ከአምስት ወር ድረስ በእስር የቆዩትና በ27 ዓ ም መገባደጃ እና በ2008 ዓ ም መጀመሪያ የተፈቱት ጋዜጠኞችና ጦማሪያን መካከል ከአንዱ በቀር ክሳቸው ተቋርጧል። ጦማሪ በፍቃዱ ኃይሉ በዋስትና ላይ ሆኖ የቀረበበትን አመፅ የማነሳሳት ክስ እንዲከላከል ተወስኗል። በዋስትና ላይ ከሚገኘው ጦማሪ በፍቃዱ ኃይሉ በስተቀር በሌሎቹ ላይ የጉዞ ገደብ አልተጣለም። ክሊያ ካህን ከጦማሪዎቹ መካከል አሁንም ፓስፖርታቸው ያልተመለሰላቸው መኖራቸውን ይናገራሉ። በተላለፈው ውሳኔ መሰረት የጉዞ ገደብ አልተደረገባቸውም ዘላለም ክብረትን ጨምሮ በሐምሌ ወር ከእስር የተፈቱት የድረገጽ ጸሐፍት ፓስፖርታቸው ተመልሶላቸዋል ሌሎቹ ግን እስካሁን ድረስ ፓስፖርታቸው አልተመለሰላቸውም ይህ የጉዞ ገደብ ስለመሆኑ በግልጽ የሚታወቅ ነገር የለም እርምጃው ሕጋዊ መሰረት ያለው ስለመሆኑ የምናውቀው ነገር የለም። ሕጋዊ መሰረት ያለው ከሆነ እንኳ ፓስፖርታቸውን የያዙት ባለስልጣናት እርምጃውን የሚገልጽ ደብዳቤ አሊያም ፍትሐዊ ውሳኔ ማቅረብ አልቻሉም። የዞን ዘጠኝ ጦማሪያን የአመቱን ምርጥ ጦማሪ ሽልማት ያሸነፉት ሀሳብን በነጻነት የመግለጽ መብት በተገደበባት ኢትዮጵያ ላበረከቱት አስተዋጽኦ መሆኑን በድንበር የለሽ የጋዜጠኞች ተሟጋች ድርጅት የአፍሪቃ ክፍል ኃላፊዋ ክሊያ ካህን ተናግረዋል። ጦማሪያኑ ሐሳብን ለመግለጽ ነጻነት ላበረከቱት አስተዋጽኦ ከዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ሁለተኛ ሽልማት በሚቀጥለው ሳምንት የተበረከተላቸው ቢሆንም በፕሮግራሙ ላይ ለመታደም ስለመቻላቸው እርግጠኛ ለመሆናቸውን በመግለጫቸው አስታውቀዋል። ጦማሪያኑ ባወጡት መግለጫ አቤል አበላ፣ ዘላለም ክብረት እንዲሁም ጋዜጠኛ ኤዶም ካሳዬ ከእኛ ቁጥጥር ውጭ በሆነ መንገድ ተገደን ከአንድ ዓመት በላይ እስር ቤት መቆየታችን የእኛ ጥፋት እንደሆነ ተቆጥሮ ወደ ሥራ ገበታችን መመለስ ተከልክለናል ሲሉ አስታውቀዋል። በመግለጫው ሕገ መንግሥታዊ መብታችን የሆነውና ምንም ሕጋዊ ገደብ ያልተቀመጠበት በነጻነት የመንቀሳቀስ መብታችን እንዲመለስልን ያሉት ጦማሪያን አሁንም እስረኞች ነን ብለዋል።